ዛሬ ወርሃ ግንቦት ሃያ ስድስት ቀን እንደ ጎርጎርዮስ አቆጣጠር በደቡባዊ ጣልያን፣ በሲሲሊ ክልል ወረዳ መሲና ከተማ ተኦርሚና፣ አርባ ሦስተኛው የቡድን ሰባት ሀገራት ጉባኤ ተጀምረዋል። የቡድን ሰባት አባል ሀገራት አሜሪካ፣ ብሪታንያ፣ ጣልያን፣ ጀርመን፣ ካናዳ፣ ጃፓንና ፈረንሳይ ናቸው። የአውሮፓ ኅብረትም በዚሁ ታኦርሚና ከተማ የተጀመረው የቡድን ሰባት ጉባኤ ተሳታፊ መሆኑ ታውቀዋል። አምስት የአፍሪቃ ሀገራት በዚሁ የቡድን ሰባት ጉባኤ እንዲሳተፉ መጋበዛቸውም ተዘግበዋል። ሀገራቱ ኢትዮጵያ፣ ኬንያ፣ ናይጄሪያ፣ ቱኒስያና ኒጀር መሆናቸው ተነግረዋል። እንዲሁም የአፍሪቃ ህብረት የተባበሩት መንግስታት ድርጅት የአፍሪቃ ልማት ባንክ ዓለም አቀፍ የኢኮኖሚ ትብብርና ልማት የዓለም ባንክ ዓለም አቀፍ የገንዘብ ተቋም የዚህ ቡድን ሰባት ጉባኤ ተሳታፊ እንደሚሆኑ ተመልክተዋል ከጀርመን ቻንስለር አንግላ ሜርክል እና የጃፓን ጠቅላይ ሚኒስትር ሺሴ አቤ በስተቀር የተቀሩ አምስት መሪዎች ማለትም የዩኤስ አሜሪካ መንግሥት መሪ ፕሬዝደንት ዶናልድ ጆን ትራምፕ፣ የፈረንሳዊ ፕሬዚደንት ማኑኤል ማክሮን፣ የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ፣ የጣልያን ጠቅላይ ሚኒስትር ፓውሎ ጄንቲሎኒ እና የካናዳው ጃስቲን ትሬዱ የቡድን ሰባት ጉባኤ ሲሳተፉ ይህ የመጀመሪያ ጊዜያቸው መሆኑ የጣሊያን መገናኛ ብዙሃን ዘግበዋል። ይሁንና የቡድን ሰባት አባል ሀገራት መሪዎች ምን ላይ ትኩረት ሰጥተው እንደሚወያዩ የቡድን ሰባቱ ወቅታው ሊቀመንበር የጣሊያን ጠቅላይ ሚኒስትር ፓውሎ ጀንቲሎኒ እንዳመለከቱት ሰራውን ኮንፍሮንቶ ሱ ተሚ ከኢንተረሳኖ ቼንቲናያ ዲ ሚሊዮኒ ዲ ፐርሶነ በአጠቃላይ ሰብአዊነትን ትኩረት ይሰጣል። የአየር ንብረት፣ ሽብርተኝነት፣ ጸጥታ፣ ዓለም አቀፍ ንግድ፣ ለከት ያጣ ያሉት የስደተኞች ጉዳይ፣ የአፍሪቃና የኤውሮጳ ግንኙነት ይመለከታል። ሌሎች ርእሰ ጉዳዮችም ሊነሱ ይችላሉ ነበር ያሉት። ኢጣሊያ በቡድን ሰባት አባል ሀገራት ያለውን የአመለካከት ልዩነት ለመቅረፍ ሁነኛ ጥረት እንደምታካሄድም ጠቅላይ ሚኒስትሩ አክለዋል። የደሴት ተኦርሚና ፀጥታ በቅርቡ በብሪታንያ ማንቸስተር ከተማ ላይ የተከሰተው ሽብር ጥቃት ታሳቢ በማድረግ ይመስላል ከትናንትና ጀምሮ ተጠናክሮ ጥብቅ ጥበቃ እየተካሄደ እንደሆነ ይታወቃል። ይሁንና በቅርቡ የተወለዱት ሕፃናት ሳይቀር ወደ ማዕከል ከተማ ለመግባት መታወቂያ ወረቀት እንደሚያስፈልጋቸው ፍጹም ኃይለኛ ቁጥጥር እየተደረገ መሆኑ ታውቋል። የደሴት ኦርሚና የፖሊስ ባለስልጣን ሲናገሩ ሰዎችና ሻንጣዎች በሜታል ዴቴክተር በጥብቅ እንደሚፈተሹ፣ ቤትና ቀን ጥበቃ እየተደረገ መሆኑ ይናገራሉ። ይሁንና ባለፈው ዓመት 2016 እንደ ጎርጎሪዮስ አቆጣጠር የቡድን ሰባት ስብሰባ በደቡባዊ ጀርመን ባየርን ክፍለ ሀገር የተካሄደ ሲሆን የሚቀጥለው ስብሰባ ካናዳ ላይ እንደሚከናወን ተገልጠዋል። ተክልስጊ ገብረ ኢየሱስ ለዶይቼ ቬለ ራዲዮ ሮም